ሶስተኛ ሳምንቱን የያዘው የሱዳን ጸረ መንግስት ተቃውሞ በዛሬው ዕለትም በመዲናዋ ካርቱም እና በአብድራማን ከተማ ቀጥሎ ነው የዋለው። የዜና ምንጮች እንደዘገቡትም ፖሊስ በአብድራማን በተቃዋሚዎች ላይ አስለቃሽ ጭስ ተኩሷል። በነዳጅ እና በዳቦ ዋጋ ማሻቀብ ሰበብ የተቀሰቀሰው ሕዝባዊ ተቃውሞ ቀስ በቀስ ሌሎች ከተሞችን እያዳረሰ የሀገሪቱ ተቃዋሚ ፓርቲዎችንና ምሁራንን ድጋፍ እያገኘ መምጣቱ እየተነገረ ነው። የሀገሪቱ ፕሬዚዳንት ኦማር አልበሽር ችግሩን ለመፍታት መርማሪ ኮሚሽን አቋቁም ያለው ቢሉም የሰማቸው የለም። ይልቁንም አመፁ ብዙዎችን ለአካል ጉዳትና ለሞት እየዳረገ ቀጥሏል። ይህንን ተከትሎም ያለፈው ሳምንት መጀመሪያ ላይ 22 የተቃዋሚ ፓርቲዎችና ማህበራት የሀገሪቱ ፕሬዚዳንት ኦማር አልበሽር ስልጣናቸውን በመልቀቅ የሽግግር መንግስት እንዲያቋቁሙ ጠይቀዋል። ራሳቸውን የለውጥ ብሔራዊ ህብረት ብለው የሰየሙት እነዚህ ፓርቲዎች ፕሬዚዳንቱ ለሀገሪቱ ሉዓላዊ ምክር ቤት ስልጣናቸውን እንዲያስረክቡ፣ ያ ካልሆነ ግን ሀገሪቱ ወደ ቀውስ ልታመራ ትችላለች ሉ ነበር ያስጠነቀቁት። ፕሬዝዳንቱ ግን ተቃውሞውን የውጭ አካላት ከጀርባ የሸረቡብኝ ሴራ ነው ሲሉ ነበር ያጣጣሉት። በተቃውሞ የተሳተፉ ወጣቶችንም ቅጥረኞች በሚል ወንጀል ለሰርድ አርገዋቸዋል። ከትናንት በስቲያም በርካታ የካርቱም ዩኒቨርሲቲ መምህራን አመፁን ደግፋቸዋል በሚል መታሰራቸው ተሰምቷል። የሱዳን የሀገር ውስጥ ሚኒስትር ቢላል ኦስማን ያለፈው ሰኞ እንደገለጹትም ከተቃውሞ ጋር በተያያዘ ከስምንት መቶ በላይ ሰዎች በቁጥጥር ስር ውለዋል። ተቃውሞውን ለመግታት የመንግስት የጸጥታ ኃይሎች በወሰዱት እርምጃም የሞትና አካል ጉዳት ተከስቷል። ያም ሆኖ ግን የሀገር ውስጥ ሚኒስትሩ ቢላል ኡስማን ግጭቱ ሳይባባስ በቁጥጥር ስር ውሏል ሲሉ ነበር የተደመጡት። የፖሊስና የጸጥታ ኃይሎች ትኩረት የህገ ወጦችን ጥቃት ማስቆምና እነዚህን መጥፎ አጋጣሚዎች በመገደብ የከተሞችን ሰላም ወደ ነበረበት መመለስ ላይ ያተኩሩ ናቸው። ትናንሽ ሁነቶች ትልቅ ደረጃ ከመድረሳቸውና ለሌላ ዓላማ ከመዋላቸው በፊት በቁጥጥር ስር ውለዋል። በሀገሪቱ በተቀሰቀሰው ጸረ መንግስት ተቃውሞ ምንም እንኳ የሰብአዊ መብት ድርጅቶች 37 ቢያደርሱትም የ19 ሰዎች ህይወት ማለፉን መንግስት ገልጿል። እንዲያም ሆኖ ግን ፕሬዝዳንት አልበሽር ባለፈው ሳምንት ለደጋፊዎቻቸው ባሰሙት ንግግር ችግራችን ጊዜያዊና የሚፈታ ነው ነበር ያሉት። በምታውቁት የውስጥና የውጭ ምክንያቶች ሀገራችን በርካታ ህብረተሰባችንን ጉዳት ላይ በጣል አስቸጋሪ የኢኮኖሚ ሁኔታ ውስጥ ትገኛለች። ነገር ግን ይህንን ጊዜያዊ ችግር ለመወጣት መቃረባችንን እንተማመናለን። እሳቸው ይህንን ይበሉ እንጂ የፖለቲካ ተንታኙ አቶ አበባ አይነቴ እንደሚሉት ግን ችግሩ ውስብስብና በቀላሉ ለመፍታት የሚያዳግት ነው። ችግሮቹ ውስብስብ ናቸው። በአንድ ጊዜ የመጡ አይደለም። ረጅም ጊዜ የወሰዱ ሂደቶች ያመጧቸው እና እዚህ ደረጃ ላይ ያደረሱት ስለዚህ አሁን እንደ አንድ በቂ ምክንያት እየቀረበ ያለው የኢኮኖሚው የኑሮ ከአቅም በላይ ከዜጎቹ የመግዛት አቅም በላይ መሆኑ እንደ አንድ ምክንያት ቢጠቀስም አሁን እየቀረበ ያለው የኢኮኖሚ አጀንዳው መነሻ ሆኖ ግን በሌላ ዳይመንሽን የፖለቲካ ጉዳይ የአገሪቱ ፕሬዝዳንት ስልጣን ይልቀቁ ወደሚል እያዘ ነበር እና ይሄንንም በኃይል ተግባራዊ ለማድረግ በሚመስል መልኩ እንቅስቃሴዎች አሉ። ውስብስብ የሚያደርገው ይሄ ነው። ይህንም በመገንዘብ ይመስላል ከስልጣን ይልቀቁ ግፊት የበረታባቸው ፕሬዚዳንት አልበሽር በዛሬ ዕለት ስልጣናቸውን ለማስረከብ መዘጋጀታቸውን፣ ነገር ግን ምርጫ እንዲካሄድ ለደጋፊዎቻቸው ገልጸዋል። የቀድሞውን ፕሬዚዳንት አህመድ አልሚር ካህን በመፈንቅለ መንግስት አስወግደው ከ29 ዓመት በፊት በጎርጎሮሳውያኑ 1989 ዓ ም መንበረ ስልጣኑን የተቆጣጠሩት ፕሬዚዳንት ኦማር አልበሽር በአሁኑ ወቅት መንግስታቸው ላይ የተቀሰቀሰውን የተቃውሞ አመፅ ከተሻገሩ በመጪው ሰኔ ወር የ30 ዓመት ታቸውን ሊያከብሩ ይችላሉ። የመጣባቸው የተቃውሞ ወጀብ ግን እንደ ፖለቲካ ተንታኞቹ ቀላል አይመስልም።